SBS Radio ወቅታዊ ጉዳዮች የትምህርት ጠበብት የአውስትራሊያ ተማሪዎች በንባብ፣ ስሌትና ሳይንስ ወደፊት አለመግፋትን የሚያመለክት አንድ አዲስ ሪፖርት ተመርኮዘው አውስትራሊያ ካጎራባች እስያ አገራት ወደ ኋላ የመቅረት አደጋ ልትጋለጥ እንደምትችል አስጠንቅቀዋል። የምጣኔ ሀብት እድገትና ትብብር ድርጅት አንድ ከሚሊዮን በላይ ተማሪዎችን ያካተተ ዳታ ያሰባሰበውን የዓለም አቀፍ ተማሪዎች ግምገማ ፕሮግራም በመንቀስ የአውስትሬሊያ ተማሪዎች ከቻይናውያን አቻዎቻቸው ሦስት ዓመታት ርቀት ላይ እንደሚገኙ አመልክቷል። የምጣኔ ሀብት እድገትና ትብብር ድርጅት በየሦስት ዓመቱ ከአንድ ሚሊዮን በላይ ታዳጊ ወጣቶችን ያካተተ የትምህርት ግምገማ ያካሂዳል። ዳታውን ያሰባሰበው የዓለም አቀፍ ተማሪዎች ግምገማ ፕሮግራም የአውስትሬሊያ ተማሪዎች አስፈላጊውን ነጥብ በጥቂቱ አሟልተው ያለፉ መሆኑን ጠቁሟል። የሪፖርቱን ጥቆማ ተከትሎም የአውስትሬሊያ ፌዴራል ትምህርት ሚኒስትር ዳንቲያን ውጤቱ ቅር ያሰኛቸውና የማንቂያ ደወል ተደርጎም ሊወሰድ እንደሚገባው ሲገልጡ እኒህ ውጤቶች አስደሳች ያልሆኑና እያንቃጨሉ ያሉ የማንቂያ ደወሎች ናቸው። ከዚህ የተሻለ ማከናወን ይገባናል። ማንበብ፣ መጻፍ፣ ስሌትን ለምናከናውናቸው ነገሮች ሁሉ መሠረት አድርገን ልንወስዳቸው ይገባል ብለዋል። የዓለም አቀፍ ተማሪዎች ግምገማ ፕሮግራም አውስትሬሊያን ከተቀሩት የእስያ አገራት ጋር ባነጻጸረው ሪፖርቱ በንባብ ቻይናና ሲንጋፖር ቀዳሚዎቹን፣ ኒውዚላንድ እንግሊዝና አሜሪካን ተከትለው ያሉ መሆናቸውን ሲገልጥ አውስትሬሊያን አስራ ስድስተኛ ደረጃ ላይ አስቀምጧል። በሳይንስ ዘርፍም የአውስትሬሊያ ተማሪዎች ከዓለም አስራ ሰባተኛ ደረጃ ላይ ተገኝተዋል። አውስትሬሊያ በእጅጉ ወደ ኋላ የቀረችበት የትምህርት ዘርፍ ሂሳብ ሲሆን 29ኛ ደረጃ ላይ ተመድባለች። ውጤቱን አስመልክቶ የአውስትሬልያ ዓለም አቀፍ ተማሪዎች ግምገማ ፕሮግራም ብሔራዊ ፕሮጀክት ስራ አስኪያጅ ዶክተር ሱ ቶምሰን ሲናገሩ የእኛ ውጤቶች ወደ ታች ወርደው በተመሳሳይ ወቅት የሌሎች አገራት ውጤቶች ወደ ላይ ከፍ በማለቱ ነው። አሁን እኛ በምጣኔ ሀብት እድገትና ትብብር ድርጅት ምዘና አማካይ ደረጃ ላይ መገኘታችን በጣሙን አሳሳቢ ነው። ስለምን ራሳችንን ማየት የምንሻው ከአማካይ ደረጃ በላይ ነው። ባለጸጋ አገር ነን። በሺዎች የሚቈጠሩ ቀዳሚ የሚያደርጉን አመቺ ሁኔታዎች አሉ። እናም ከምጣኔ ሀብት እድገትና ትብብር ድርጅት አማካይ የምዘና ደረጃ ልቀን መገኘት አለብን በማለት አውስትራሊያ ተማሪዎቿን ከፍ ያለ ደረጃ ላይ ማድረስ ግድ እንደሚላት አሳስበዋል። በትምህርት መማሪያ ክፍሎች ንጽጽሮች አውስትሬሊያ ከቻይና በሦስት ዓመታት ተኩል ወደኋላ ቀርታለች። ሲንጋፖር በቀዳሚነት ካሉ አገሮች ደረጃ ጋር የተቀራረበች ቢሆንም በቻይና ተቀድማ ትገኛለች። የኤስቶኒያ ተማሪዎች ባለፉት ሁለት አሠርት ዓመታት ወደ ኋላ ቀርተው ያልነበረውን ያህል በዘንድሮ ከፍተኛ እምርታ በማሳየት ከአውሮፓ ብሩህ ተማሪዎች ለመሰኘት በቅተዋል። በአንጻሩ የአውስትራሊያ ተማሪዎች የዓለም አቀፍ ተማሪዎች ግምገማ ፕሮግራም ፈተና መስጠት ከጀመረበት ከ2000 ዓመተ ምህረት ወዲህ ውጤታቸው እያሽቆለቆለ መጥቷል። ይሁንና ይህንኑ የሪፖርት ግኝት ተከትሎ የተቃዋሚ ቡድን መሪ አንቶኒ አልቤኒዚ ለደካማ የትምህርት ውጤቱ አንደኛው ምክንያት ለትምህርት የሚሰጠው ድጎማ በማነሱ እንደሆነ በማስመልከት ትችታቸውን ሲሰነዝሩ በዚህ መንግሥት ሥር የተከናወኑ የትምህርት ማሻሻያ ለውጦች ምንድን ናቸው? ይህ ነው የምትሉት ካለ ልታስታውሱ ትችላላችሁና እነሱን አንስታችሁ ጠይቁኝና ምላሽ ስጣችኋለሁ። በግልጽ ለመናገር ከሰባት ዓመታት በኋላ ይህ ነው የሚባል ነገር ለማስታወስ አዋኪ ነው። ድጎማ ከመቀነስ በስተቀር ለትምህርት እድገት ያደረጉት አንዳችም ነገር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 It helps other people to find us.